The voice of America! See your way! Radio Tabernacle. የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ 19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሐምሌ 2 2008 ዓ ም ፕሮግራሙን ጀመረ ከቀውሱና ከግጭት ባሻገር ኢትዮጵያ ወዴት ውይይታለን እንዲሁም የሙዚቃ ቃናም ይኖረናል ንጉሡ ታምሬ ፕሮግራሙን ይመራልናል። ማስተናግዳችሁ ትዝታ በላቸው ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር እንድትቆዩ እንጋብዛለን። አሁን የሰዓቱን የዓለም ዜና እናሰማችኋለን። ጤና ስጥልን፣ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ውስጥ የተከሰተው የምግብ ቀውስ ወሳኝ ደረጃ ደርሷል ሲል ሴቭ ዘ ቺልድረን የተሰኘው ዓለም አቀፍ የግብረ ሰናይ ድርጅት አስጠነቀቀ። ለሀምሳ ዓመታት ያህል በሀገሪቱ ተከስቶ የማያውቀው ከባድ ድርቅ ያሳደረው ተጽዕኖ በሚቀጥሉት ሶስት ወራት እጅግ ስለሚባባስ የዓለም አቀፉ ማህበረሰብ ምላሽም ወሳኝ መሆኑን ህጻናት አድን ድርጅት አስጠንቅቋል። መለስካቸው አመሀ ዘገባ አለው። ድርጅቱ ትናንት ባሰራጨው መግለጫ እንዳመለከተው 5.75 ሚሊዮን ሕፃናትን ጨምሮ 10 ሚሊዮን የሚሆኑ ኢትዮጵያውያን በህዳር ወር የሚጠበቀው የመኸር ምርት እስኪደርስ በእለት ደራሽ የምግብ እርዳታ ብቻ ይተማመናሉ። ለአደጋ እጅግ የተጋለጡትን ሰዎች ለመርዳት የተደረገው ጥረት በአብዛኛው የተሳካ እንደነበረ የሚገልጸው ይህ መግለጫ የተጀመረው ሥራ መጠናቀቅ እንዳለበት ገልጸዋል ሲል የሴቭ ዘ ችልድረን የኢትዮጵያ ጽፈት ቤት ዲሬክተርን ጆን ግርሃምን ይጠቅሳል። በመግለጫው መሠረትም ጆን ግርሃም የክረምቱ ዝናብ መዝነብ መጀመሩ የሚያስደስት ቢሆንም በተደጋጋሚ ውደት ምርት አልባ በሆነው ልፋታቸው ምክንያት አያሌ ቤተሰቦች በአካልም በመንፈስም እጅግ ተዳክመዋል ብለዋል። አክለውም በሚቀጥሉት ሶስት ወራት ውስጥ የምናከናውነው ስራ ወይንም የምንሰጠው ምላሽ ባለፉት ወራት አስከፊውን ረሃብ እንዳይከሰት ያደረግነው ርብርብ የመጨረሻውን መልካም ፍሬ የሚያፈራበት ወይንም ተቃራኒ የሚከሰትበት ይሆናል ብለዋል። እንደ መግለጫው ከሆነ ከኢትዮጵያ ሕዝብ 57 በመቶ የሚሆኑት ሕፃናት ናቸው። ይህ ማለት ደግሞ 5.75 የሚሆኑ ሕፃናት ዛሬም ለከፍተኛ ምግብ እጥረት የተጋለጡ እንደሆነ ያመለክታል። መግለጫው ከዚሁ ጋር አስታኮ የዓለምን ህብረተሰብ በሚቀጥሉት ጥቂት ወራት ወሳኝ ምላሽ እንዲሰጥ ተማጽነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአውሮፓ ጉብኝታቸውን አቋርጠው በመመለስ በመጪዎቹ ቀናት አምስት ፖሊሶች በአድፍጦ አጥቂ ጥይት ወደ ተገደሉባት ወደ ቴክሳሷ ዳላስ ከተማ ይጓዛሉ። በፖላንድ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት የመሪዎች ጉባኤ ላይ የተካፈሉት ፕሬዚደንት ኦባማ ቀደም ብለው በስፔን ሴቪል ከተማ ለመድረስ የነበራቸውን እቅድ ነው የሚሰርዙት። እናም ነገ እሁድ ማታ ዋሽንግተን እንደሚመለሱ ዋይት ሀውስ አስታውቋል። የዩናይትድ ስቴትሱ መሪ የዳላሱን ጥቃት ስራቸውን በመስራት ላይ ባሉ ፖሊሶች ላይ ሆን ተብሎ ታቅዶ የተፈጸመ አረመኒያዊና አስከፊ ጥቃት ሲሉ አውግዘውታል። በዋይትሀውስና በሌሎችም ህዝባዊ ህንጻዎችና ስፍራዎች ላይ ለተገደሉትና ለቆሰሉት ሰዎች ክብር የአሜሪካ ባንዲራዎች ዝቅ ብለው እንዲውለበለቡ ፕሬዚደንቱ አዘዋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሎሬታ ሊንች የፍትህ ሚኒስቴር ለዳላሱ ግድያ ምርመራ አስፈላጊውን እርዳታ እንደሚያደርግ አስታውቀዋል። የአገር ደህንነት ሚኒስትሩ ጄ ጃንሰን በበኩላቸው አጥቂው ከዓለም አቀፍ አሸባሪ ድርጅቶች ጋር የሚታወቅ ግንኙነት አልነበረውም ብለዋል። ሐሙስ ዕለት ጥቃቱን ያደረሰው ማይካ ጃንሰን የሚባል መሆኑ የተገለጸው ብቸኛ ታጣቂ ነው ሲሉ የዳላስ ከተማ ከንቲባ ማይክ ሮሊንግስ ማስታወቃቸው ይታወሳል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንዲህ ያለ ጥቃት በምንም ሰበብ ሊፈጸም አይገባም ሲሉ በዳላስ ፖሊሶች ላይ የደረሰውን ጥቃት አው ተንግዘዋል ፕሬዚደንት ኦባማ በዳላስ ፖሊሶች ላይ በደረሰው ጥቃት ምክንያት የአውሮፓ ጉዟቸውን አሳጥረው የሚመለሱ ቢሆንም ዛሬ በተጠናቀቀው በዋርሶ የኔቶ የመሪዎች ጉባኤ ላይ የነበራቸውን እቅድ አላስተጓጎለባቸውም። የኔቶ አባል ሀገሮች መሪዎች ሩሲያ በስተ ምስራቅ ባሉት የድርጅቱ አባል ሀገሮች ላይ የደቀነችውን ስጋት ለመመከት አዲስ ጥረት ለማድረግ ስምምነት ላይ ደርሰዋል። ሩሲያ ሁለት የዩናይትድ ስቴትስ ዲፕሎማቶችን ከሀገሯ አስወጥታለች። ይህን ያደረገችው ዩናይትድ ስቴትስ በቅርቡ ሞስኮ ውስጥ አንድ ዲፕሎማቷና አንድ የጸጥታ ጥበቃ አባል መካከል የተፈጠረውን ግጭት ተከትሎ ሁለት የሩሲያ ዲፕሎማቶችን ማባረሯን ተከትሎ ነው። የሩሲያ የውጭ ጉዳይ ባወጣው መግለጫ ነው አሜሪካውያኑን ባለፈው ወር አስወጥተናል ሲል ያስታወቀው። ምክትል የውጭ ጉዳይ ሚኒስትሩ ባወጡት መግለጫ በአሜሪካ የስለላ ድርጅት ሲአይኤ ወኪልነት የወነጀላቸውን ሁለቱን የዩናይትድ ስቴትስ ኤምባሲ ሰራተኞች ከዲፕሎማትነታቸው ጋር የማይገባ ወይም የሚጻረር ተግባር በመፈጸማቸው አስወጥተናል ብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርስ በ22 ሜትር ባንድ በ13865 ኪሎ ሄርስ በ25 ሜትር ባንድ በ12040 በ12080ና 12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቀዳሜ ሐምሌ 2 2008 ዓ.ም ምሽት ፕሮግራም ነው። አሁን ለምሽቱ የመጀመሪያ ወደ ሆነው ዝግጅት እናልፋለን። ከቀውሱና ከግጭቶች ባሻገር ኢትዮጵያ ወዴት ውይይት ከሶስት የኢትዮጵያ ጉዳዮች አዋቂ ምሁራን ጋር ከዚህ ቀደም የቀረበ ልዩ ፕሮግራም ነው በድጋሚ የምናሰማው። በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረው ውይይት የዛሬዎቹን አሳሳቢ ችግሮችና በቅርብ ወራት በተለያዩ የኢትዮጵያ አካባቢዎች የታዩትን ችግሮች ይመረምራል። ይልቁንም ከቀውሱ ባሻገር ያሉ የሚኖሩና ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎችን በመቃኘት መጪውን የአገሪቱን እጣ ፈንታ አስመልክቶ ብርሃን ለመፈንጠቅ የሚጥር ነው። የተከታታይ ውይይቶቹ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪቃ ጥናትና የታሪክ ተመራማሪ፣ በኢትዮጵያ የታሪክና ፖለቲካ ጉዳዮች መጻሕፍት የጻፉ ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት ትምህርት ተመራማሪ ፕሮፌሰርና በሰሞነኛ ጉዳዮች ላይ የጻፉትን ጨምሮ በኢትዮጵያ ጉዳዮች በርካታ ጽሁፎችን ያቀረቡና እንዲሁም አቶ ፈቃደ ሸዋቀና በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ባለሙያነት የሚያገለግሉ ቀድሞ በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉና በኢትዮጵያ ጉዳዮች ላይ ያተኮሩ ጽሁፎችን በመጻፍም የሚታወቁ ናቸው። አሉላ ከበደ ነው ሶስቱን ምሁራን ያወያየው። ድልም አደጋም የያዘ ብለዋል አቶ ፈቃደ። ወዴት ነው ሀገር እየሄደች ያለችው? አሁን ያሉት ሁኔታዎች በምን መልኩ ቢያዙ ምን አይነት ሁኔታዎችን ይከስታሉ፣ በዝርዝር የምንመለከታቸው ነጥቦች ናቸው። ከወቅታዊ ግምገማው ሳንርቅ አንድ ሁለት መሰረታዊ ነጥቦችን ለመንደርደሪያ ላቅርብና በየበኩላችሁ አጠር አጠር ያሉ አንዳንድ ሀሳቦችን ሰንዝራችሁ ያን የወደፊት የሚባል የነገ አቅጣጫ ወደምትገመገሙበት እንሻገራለን። በአንድ በኩል በዜና ዘገባዎች ጎልተው የሚሰሙ ከዜጎች የነጻነት ጋር የሚያያዙ የንግግር ነጻነት፣ በነጻ የመሰብሰብና የመደራጀት የፖለቲካ መብቶች፣ የሚባሉት የመገናኛ ብዙኃን ነጻነት፣ የሰብአዊ መብት አያያዝ፣ የምጣኔ ሀብት እድገት በአዎንታዊ የሚገለጹት ውስጥ በተከታታይ ዓመታት የምጣኔ ሀብት እድገት ተዘግቧል ቢባልም ተጠቃሚ ያደረጋቸው የህብረተሰብ ክፍሎች ጥቂትና ውሱን ናቸው የሚለው የሚተችበት አለ። በአንፃሩ የመሰረተ ልማት ግንባታም በተሻለ ሁኔታ ከተሰሩት ውስጥ የሚዘገብበት ሆኖ ሳለ፣ እነኚህ ሁኔታዎች ቀደም ብላቸው ያነሳችኋቸው ለህብረተሰብ ተቃውሞ ካነሳሱት ሁነኛ ተጨባጭ ምክንያቶች ውስጥ ናቸው የሚለው የፖለቲካ ምህዳሩን መጥበብ ጨምሮ ተቃዋሚ ኃይሎች በተደጋጋሚ የሚያነሷቸው ናቸው። እስኪ እዚህ ላይ እናንተ የሚታያችሁን ፈንጥቁ። ይሄ በሀያ አምስት ዓመታት ሂደት ውስጥ የተጠራቀመ ብሶት ነው። በየአመቱ የተባባሰ እንጂ የተሻሻለ ባለመምጣቱ የመጣ ነው ያላችሁትን፣ በእነኚህ አንኳር ሁኔታዎች ውስጥ እስኪ ፈንክተን እንመልከት። የትኞቹ ሁኔታዎች ዛሬ ችግር ስለሆኑ ነገም አደጋ ሊደቅኑ ይችላሉ የሚለውን ለመመልከት እድል ይሰጣል። አሁንም ወደ ዶክተር ሹመት ነው የምመለሰው። አዎ እኔ እንግዲህ መቼም ዋናው ችግር ብዬ የማየው ምሰሶውን ማጽናቱ ላይ የተደረገው ስንፍና ነው። እንግዲህ አጋጣሚ በሆነም ጉዳይ ይሁን ወይም ለጊዜው ይሰራልናል ብለው አሁን በስልጣን ላይ ያሉት ሀይሎች የወሰዱት ዋናው ይህን ሁሉ ሰብስቦ የሚይዘው አጣብቆ የሚይዘውን መሰረት በማድከም ተጠጣይ የሆኑትን ምንነቶች እና ሀይሎች ነው ሲያጎለብቱ የቆዩት። ይሄ ሁሉ የተለፋበት እድገቱም ሆነ በመጠኑም ቢሆን የተገኘው ውጤት ሊጠበቅ የሚችለው ያንን ደግፎ የሚያኖረው ምሰሶ ሲኖር ነው። ምሰሶው ከተናጋ ወራጁ አይዝም፣ ተጣብቆ አይቆይም። ትልቁ የተሳተው ነገር ብዬ የማስበው ይሄ ነው። እነዚህ ነገሮች ተደጋጋፊ በማድረግ ፈንታ አንዱን ተፎካካሪ እንዲሆን አድርገው ነው ያጣመሩ። ይህንን ግልጽ ለማድረግ አገርም ውስጥ ያሉ አሁን በቅርቡ ተሰብስበው የነበሩት ከጠቅላይ ሚኒስትሩ ጋር ይወያዩ የነበሩ ምሁራን ሁሉ ያስታወሱት ጉዳይ ነው። ዋናው ዋናው መሰረት ላይ ትኩረት አልተደረገበትም። ከፍተኛ የሆነ ብዥታ እንዲፈጠር ተደርጓል። ይህም በመሆኑ የሚደረገው ስራ ሁሉ የእምቧይ ካብ እንዲሆን አድርጎታል። ሌላው ተቃዋሚዎቹን እንደ ጠቃሚ እንደ አስፈላጊ በማየት ፈንታ በተቃዋሚዎቹ ላይ የሚደረገውን ድል እንደ ትልቅ ውጤት የማስቆጠር ችግር አያለው በዚያ መንግስት በኩል። በእውነቱ ፊታችን በመስተዋት ካላየን በስተቀር ጽዳታችን ለመጠበቅ በጣም እንቸገራለን። እላያችን ላይ ያለውን ጉድፍ ልናነሳው አንችልም። ተቃዋሚ በማጥፋት አንድ መንግስት ሰው ላይ ያለውን ቆሻሻና ጉድፍ እንዳያይ ነው የሚያደርገው። ያንን ካጠፋ በኋላ የሚሰራቸው ነገሮች ሁሉ በእውነቱ ድራማ ነው የሚሆነው። ምክንያቱም ችግሩን የሚነግረው የለም፣ እውነቱን የሚያወጣል የለም። ማሰብ የሚችሉትን ኃላፊነት የሚሰማቸውን ተቃዋሚዎች ካጠፋ ያንን የተቃውሞውን መስክ የሚቆጣጠረው ያን ማድረግ የማይችል የአይነት አስተሳሰብና ችሎታ የሌለው ኃይል ይሆናል። ተቃውሞ መምጣቱ አይቀርም። አሁን ያንን ተቃውሞ እና የተቃውሞውን መድረክ እነማን የያዙት ኃላፊነት ያላቸው ሊነጋገሩ፣ ሊስማሙ፣ ሊወያዩ የሚችሉ ኃይሎች ናቸው ወይስ በፍጹም ለመነጋገር እና ሊስማሙ የማይችሉበት ደረጃ ያነሱ ኃይሎችን ነው የሚለው ነው እና ያ መንግስት የተሳ ነው አሁንም ዞር ብሎ ማየት ያቃተው እንዲሁ ራሱ በሚሰራቸው ፕሮፓጋንዳ ብቻ እየመረቀነ ሁኔታዎቹን አይኑን ጨፍኖ የሚሄደው ይህንን ሀቅ መረዳት ካለመቻል ይመስለኛል። እርግጥ ከተቃዋሚ ጋራ መስራት ቀላል አይደለም። ነገር ግን የሚያዋጣው በመጨረሻ ለሁሉም ቢሆን የሚበጅ ውጤት የሚገኘው ልዩነት ካላቸው ሰዎች ጋር አብሮ መስራት የተቻለ እንደሆነ ነው እና በአገራችን በተቃዋሚ ድርጅቶችም ይሁን በጋዜጦችም ቢሆን ይህንን አይነት ሁኔታ አላየንም። አሁን ከአንዱ ጫፍ አንስተን ሌላው የኢትዮጵያ ጫፍ በምንሄድበት ጊዜ አውቶቡስ ማቆሚያ ላይ አንድ ጋዜጣ እንኳን አናይም። ይሄ ማለት ብሔራዊ አገራዊ የሆነ ውይይት የለም ናሽናል ዲስኮርስ የለም ማለት ነው እስከሆነ ድረስ አገራዊ መድረክም የለም። አገራዊ መድረክ በሌለበት ሁኔታ ደግሞ የዚህ ሁሉ ሰው ሀሳብ ወደ አንድ አቅጣጫ ለመሳብ ተጽዕኖም ለማሳደር እጅግ በጣም ያስቸግራል እና ይሄ በሌለበት ሁኔታ ፍልሰት፣ ኒሂሊዝም ነው እንግዲህ ሊከተል የሚችለው እና እነዚህን ያስቡ የነበሩ ጋዜጠኞች በሙሉ ሰብስቦ ወይ እስር ቤት መጣል ወይም ደግሞ ለስደት መዳረግ በትክክል ሊያናግሯቸው እና ሊያወያዩቸው ሊከራከሯቸው የሚችሉትን ተቃዋሚ ሀይሎች ማሰር፣ ማሳደድ። ይሄ በሆነበት ሁኔታ እየተሰራ ያለው የልጆች ጨዋታ ይሆናል። ድራማ ነው የሚመስለው። ፓርላማውን ያየን እንደሆነ በእውነቱ አንድ እንኳን የተለየ ሀሳብ የሚያቀርብ ሰው የለም። ይሄ ለመንግስትም ቢሆን ጸጋ ሊሆን አይችልም፣ አጥፊው ነው የሚሆነው። እና በሳልነት ማለት እነዚህን ችግሮች አይቶ እንደገና ራስን መርምሮ ወደ ተሻለው መንገድ መቀናት ነው እንግዲህ ትልቁ ችግር የሆነው ይህንን እያየን አይደለንም አሁን መልካም በዝርዝር ተመልክተዋል ዶክተር ሹመት ዶክተር ዳንኤል እሺ የኢትዮጵያ አስተዳደር ዲሞክራሲያዊ አይደለም እና እዚህ ላይ ብዙም መከራከር አያስፈልግም ያነሳቸው ጉዳዮች በሙሉ የዲሞክራሲ ጥያቄዎች ናቸው ዲሞክራሲ ነው እነሱን ሊያሻሽል ሊያቃልል የሚችለው ስለዚህ ተቃዋሚ ለተባሉት ክፍሎች ምንድን ነው የሚፈልጉት? ተቃዋሚዎች ኢትዮጵያን ወደ ዲሞክራሲ ለማሻገር ነው ወይስ ይሄኛውን መንግስት ለመቃወም ብቻ ነው የሚል ጥያቄ አለ። እሱን አልመለሱም። ተቃዋሚዎች መመለስ አለባቸው። ወደ ዲሞክራሲ ለመሸጋገር ሁሉም መሳተፍ አለበት። ከፍ ያለ ኃይል ያስፈልጋል። ዲሞክራሲን ለመፍጠር መንግስት መሳተፍ አለበት፣ ተቃዋሚዎችም መሳተፍ አለባቸው። በመጀመሪያ ግን እነዚህ ተቃዋሚ ክፍሎች ተቀናቃኝ ክፍሎች ምንድን ነው የሚፈልጉት? ይሄንን በዝርዝር ለኢትዮጵያ አንድ አይነት እቅድ ማሳየት አለባቸው። ያቀረብኩት ጽሁፍ ላይ ቅድም ጠቅሰዋል። ይሄ በተለይ በተማሩት ክፍል አይሰማም። ይሄ መቅረብ አለበት። ኢትዮጵያ ዲሞክራሲ ኢትዮጵያ ዲሞክራሲ የለም። ስለዚህ እዛ ላይ ብዙ ጭቅጭቅም አያስፈልግም። ካጀማመሩም የኢትዮጵያ ይሄ ያለው መንግስት ዲሞክራሲያዊ ሆኖ አይደለም የመጣው። በሚሊተሪ ሀይል አሸነፈ። ለለንደን ስብሰባ የዛሬ ሀያ አምስት አመት ነበር። በኒውዮርክ ታይምስ በዋሽንግተን ፖስት ላይ ጽፍ ያለው ይሄ ተገቢ አይደለም። የኢትዮጵያ ሕዝብ አልተሳተፈበትም እንዲያውም ጠቅላይ ሚኒስትሩ አቶ ተስፋዬ ድንቃ አልተሳተፉም። የጊዜውን ጠቅላይ ሚኒስትር ነው የሚሉን የነበሩት አልተሳተፉ። እነዛ ሁሉ ክፍሎች ቢሳተፉ ዲሞክራሲ ይመጣ ነበር። እሱ አልመጣም። አሁን ወደዛ እንሂድ። ወደፊት ለማድረግ ግን እነዚህ ተቃዋሚ የሚሉት ክፍሎች ዲሞክራሲ ነው የምንፈልገው ዲሞክራሲን ለማምጣት ደግሞ የሚፈለጉ ነገሮች አሉ። ለኢትዮጵያ ሶስት ነገሮች ከዚህ በፊት በእናንተ ሬዲዮ ላይ ቀርቤ ተነጋግረናል። ጊዜ አላጠፋም። ሶስት ነገሮች አሉ። አንደኛ ይሄ በክልል የተበለው ሀገር የግለሰብ መብትና ዲሞክራሲያዊ የውስጥ አስተዳደር መኖር አለበት። ሁለተኛ የመሬት ጉዳይና የኢትዮጵያ ኢኮኖሚ ላይ ስምምነት መደረስ አለበት። እነዚህ ሳይኖሩ መንግስትን እንቃወማለን ማለት ዲሞክራሲያዊ አይደለም። ሁሉም መሳተፍ ይኖርበታል። ዲሞክራሲን ለማምጣት ይሄ ነው። አመሰግናለሁ። መልካም በወቅታዊ የኢትዮጵያ ጉዳይ ይልቁንም ደግሞ ሰሞንኛው ከፍተኛ ውጥረት የሚታይበትን ሁኔታ መነሻ ያደረገ ወደ ኋላም ረጅም አመታት የተጓዘውን የኢትዮጵያ ሁኔታ ነው የቃኛችሁት። ኢትዮጵያ ወዴት እያመራች ነው የሚለውን እንመልከት። አቶ ፈቃደ የእርስዎን ቃል ላስታውስ። አሁን ኢትዮጵያ ያለችበት ሁኔታ እድልም ፈተናም የደቀነ ነው ብለውታል። በአንድ በኩል ከዚህ አሁን ካለው ሁኔታ ሊሻሻል የሚችል መፈጠር የሚያስችል እድል አለ የሚለውን የሚያመላክት ይመስላል። በሌላ በኩል ቀደም ብላቸው የዘረዘሯቸዋቸውን ፈተናዎች ነው የሚጠቁመው። ያ እድል እንዲገኝ ምን አይነት ሁኔታዎች መፈጠር አለባቸው? ፈተና ውስጥ የሚሆነው ምን ቢሆን ነው? በእድልና ፈተና ያነሱትን ግራና ቀኝ በሚሰልፉ ሀሳቦች እስኪ ይዘርዝሩ። እሺ፣ ጥሩ ጥያቄ ነው። አለ የምለው እድል አሁን ዘግይቶ እንደሆነ አላውቅም፣ ምናልባትም የዘገየም ይመስለኝ ሀገሪቱ ውስጥ ያለውን አጠቃላይ ችግር ማህበራዊ፣ ኢኮኖሚያዊ እና ወደ ቀውስ አቅጣጫ የሚመሩትን ሁኔታዎች፣ በየአካባቢው ያሉትን አመፆች፣ የሕዝብ ጥያቄዎች፣ እምቢተኝነት፣ ያንንም ተከትሎ በመንግስት በኩል እየተካሄደ ያለው በጣም አንዳንድ ጊዜ በጣም የሚዘገንን አይነት ጉልበት ለመደፍጠጥ የሚደረግ ሙከራ፣ እነዚህ አጠቃላይ ሁኔታዎች ቆም ብሎ ማሰብ የሚጠይቁ ናቸው እንጂ እንደ በፊቱም ሊቀጥሉ የማይችሉ አሁን እየተካሄደ ባለበት ሊፈታ በሚሞከርበት መንገድ ሊፈቱ የማይችሉ መሆናቸውን ተገንዝቦ በመንግስት በኩል በተለየ አብዛኛው በርደን ችግሩም ባለቤት እና ትልቁን ቁልፍ የያዘውም መንግስት ስለሆነ፣ በመንግስት በኩል ሁሉም ያገባኛል ባይ የሆነ የሀገሪቱ ዜጋ አልተደራጀም፣ ያልተደራጀም ሊወያይ የሚችልበትና የችግሩ መሰረት የሆኑ ነገሮች ነጥረው ወጥተው መፍትሄ የሚፈለግበት መንገድ ላይ ሳይውል ሳያደር በደንብ መምከር የሚያስፈልግ ይመስለኛል። ብዙ ነገሮች ናቸው፣ ቀላል አይደለም። ያለው ችግር አንድ ዳይሜንሽን ብቻ አይደለም። ማህበረሰባዊ ነው፣ ኢኮኖሚያዊ ነው፣ የብሔረሰብ ችግር ሀገር መንግስት፣ ቀደም ብሎ ዋና የፖለቲካ የመደራጃና የፖለቲካው ምሰሶ አድርጎት የነበረው የብሔረሰብ ጥያቄ ወይ አልፈታውም፣ እንዲያውም ጭራሽ ችግሩን አባበሶት። ምናልባትም አሁን ይመስለኛል ኢትዮጵያ ውስጥ በደንብ ሲስተማቲክ የሆነ ስርዓት ያለው የብሔረሰብ ጭቆና የሰፈነው አሁን ነው የሚመስለኝ። እንደውም በፊት ከነበሩ ስርዓቶች ሁሉ ተቃራኒውን ነው አድርጎ ቁጭ ያለው፣ ከሚሰብከን ተቃራኒ ማለት ነው። መንግስት እና ሲሪየስ የሆነ የምክር ጊዜ ነው። የህዝቡን ተወካዮች በተለይ ተቃዋሚ ድርጅቶች በሙሉ ሊሳተፉ የሚችሉበትና ሀሳባቸው፣ ድምጻቸው ሊሰማበት የሚችል መንገድ ነው ሌሎችም ምሁራንም ሁሉም ኢትዮጵያዊ አሁን ልክኛ እንዳደረግ ነው በዚህ ጉዳይ ላይ መወያየትና የችግር መፍቻ ሀሳብ ማመንጨት እና የመነጨውም ሀሳብ ስራ ላይ እንዲውል ለማድረግ የምንሞክርበት በተቻለ መጠን ኢኖቬቲቭ ማለት የፈጠራ ስራ ሁሉ ጨምረንበት ሀገራችን የሚስማማ ብዙ ጊዜ ከሌላ ሀገር እንገለብጣለን እያልን ነው ጣጣ ውስጥ የምንገባውና፣ ኢትዮጵያን በማወቅ ላይ የተመሰረተ ለኢትዮጵያ የሚስማማ ከታሪካችንም ከራሳችንም ነባራዊ ሁኔታ ጋራ የሚመጣጠን መፍትሄ መፈለግ መቻ ይኖርብናል አሁን እንደ ተግብራችን ዘርግተው ሳይሆን ማጣዳፊ መፍትሄት የምንፈልግበት ወቅት ላይ ያለን ነው የሚመስለኝ። መልካም ዶክተር ሹመቶ ወደ እርሶ ልመጣ ነው። በእድልና በፈተናው ጎዳና ወደ ሁነኛ የተሻለ አማራጭ ለማምራት እስኪ ቀጥተኛውን ጭብጦች እያነሳን ገፋ እንገፋ እናድርግ። እንቅስቃሴውና በእንቅስቃሴው የሚገኙ ተዋናዮቹን ማንነት በአጠቃላይ የኢትዮጵያን ህዝብ ፍላጎትና ተስፋም ጨምሮ እንዲሁም ደግሞ የኢትዮጵያ መንግስት ራሱ በአሁኑ ሰዓት ችግር መኖሩን አምኗልና በአሁኑ ሰዓት በኢትዮጵያ ውስጥ የሚታየው የምንነጋገርበት ከፍተኛ ውጥረት የሰፈነበት የፖለቲካ ቀውስ ባሻገር አገሪቱን የመታው ከፍተኛ ድርቅም አለ። ዓለም አቀፍ ትኩረት የሳበ በመንግስት ግምት እንኳን ከአስር ሚሊዮን ያላነሰ ህዝብ ለረሃብ የተጋለጠበት ነው። ፕሮፌሰር ሹመት የታሪክ ምሁርም እንደመሆነው ቀደም ሲል የተሰሩ ስህተቶች እንዳይደገሙ ከታሪክስ ምን መማር ይቻላል? ይህን እድልና ፈተና መካከል እየታየ ያለ ሁኔታ ከታሪክስ ምን መማር ይቻላል? ይህን እድልና ፈተና መካከል እየታየ ያለ ሁኔታ ወደ እድሉ አማራጭ ለመውሰድ ምን መፍትሄዎች፣ ምን አይነት ሁኔታዎች እስከ ግምት ሊገቡ ይገባል ይላሉ። እንግዲህ ወደ ታሪክ ትንሽ ዘወር አርገን ብለኛል ልውሰዳችሁ እንዲያውም በጣም ራቅ አድርጌ በአስራ ስድስተኛው ክፍለ ዘመን መጨረሻ አጼ ሰርጸ ድንግል በጣም ኃይለኛ የሆኑ ንጉሥ ነበሩ እና የነገስታቱን መበርታት የማይወዱት ያ የአካባቢው መሳፍንቶች ደግሞ ከዚህ በኋላ የሚመጣው ንጉስ እየደከመ እንዲሆንላቸው ሲጣጣሩ ስለነበረ በተደጋጋሚ ዙፋን ላይ የወጡትን ነገስታት በመውጋት በማዳከም ብዙ በኋላ ዘመን መሳፍንት ብለን የምንጠራው ሁኔታ ወደሚወስድ አይነት መንገድ ያካሂዱ ቆዩ። በመጨረሻ አንድ ዘድንግል የሚባል ንጉሥ አነገሱና ሙሉ በሙሉ ሊቆጣጠሩት ሲፈልግ እኔ እኳ ህዝቡን ባላገሩን ይዤ ይህን ሁሉ መኳንንት በወጋውና ባሸንፈው ህዝቡም ነፃ ይሆናል፣ አገርም ሰላም ይሆናል ብሎ ገጠማቸው። ግን ተሸነፈ፣ ባላገርም ጥሎት ሸሸ። ንጉሱም ከገደሉ በኋላ እዚያ የተሰበሰቡት መኳንንቶች ከዚህ በኋላ እንግዲህ ነፃ የምንሆነው በላያችን ላይ ማንም ያልመጣብን እንደሆነ፣ ሁላችንም በየሀገራችን የየሀገራችን ንጉስ እንሁን ብለው ሄዱ። ሶስት አመት አልሞላም እንደገና እስበሳቸው። ምክንያቱም አንዱ ከአንዱ ጎልቶ ለመውጣት ስለሚፈልግ በዚያ ጦር ሜዳ ላይ ሰላምን ሳይሆን የሚቀጥለውን ትልቅ ችግር ነው ፈጥረው የተለያዩት። እንደተባለውም እንደዚሁ ትልቅ አመፅና ትልቅ መናጋት ተፈጠረ በዚያ ሀገር ውስጥ። በዚህ ምክንያት ነው በኋላ እነሱ ስኒወስጥ ነፋት ለደስ መጥተው በጣም ጠቅለል ያለ ሁኔታ የፈጠሩትና የተሻለ የተረጋጋ ሁኔታ የተፈጠረው። አሁን ይሄ እድልና ፈተና የሚለው በእውነቱ እድል ከተባለ የሚሰጠን እድል አገሯ ምን ያህል በቋፍ ላይ የምትገኝ መሆኗን እንድናይ ህዝቡም መንግስትም እንዲረዳ ምናልባት እድል ፈጥሮ ሊሆን ይችላል። መንግስትም ቢሆን ስልጣን በሸር እና በሴራ ከዘለቄታው ሊያዝ እንደማይችል አስተማማኝ የሆነ ሰላም ለሁሉም የሚበጅ ለመንግስትም፣ ለህዝብም ለተቃዋሚውም የሚበጅ ሁኔታ የሚመጣው መሀል መንገድ የተገናኙ እንደሆነ ነው እንጂ ሁኔታዎችን ዘለቅ ላለ መንገድ በተለያየ ሴራና ሽረባ ማስቀጠል እንደማይቻል በደንብ ያሳየ ይመስለኛል። ይሄ ሁኔታ ህዝቡም ቢሆን ከዚህ ብዙ ሊማር የሚችልበት ሁኔታ አለ። ሁሉም ግርግር የሚበጅ መንገድ አይከፍትም። ትልቅ ኃላፊነት ይጠይቃል። እንዲህ ያለ ሁኔታ ወደ ኋላ መለስ ብለን እጅግ በጣም የተበላሹ ጉዳዮችን እጅግ በጣም የተጎዱ አገሮች እንዴት እዚያ ደረጃ እንደደረሱ በምናይበት ጊዜ በዚያ ወቅት ይህንን መረዳት አለመቻለው በኋላ ሊመልሱት የማይችሉት ችግር ፈጥሮ የሚያልፈው እና ህዝብም ቢሆን ተቃውሞውን የሚገልጥበት፣ እንዲሁም ደግሞ ብሶቱን የሚያስታርቅበት ለወደፊት ለአገር ይበጃል ብሎ የሚሰራቸው ነገሮች ሁሉ መጤን ያለበትና በሰከነና በእርጋታ መካሄድ ያለበት ሁኔታ ነው እና ይሄ ሁኔታ ሁሉንም የሚፈትን ነው። መንግስትን ብቻ ሳይሆን መንግስትንም እናስወግዳለን የሚለውን ሀይል ወይም ይሄ ሁኔታ ይለወጥልን የሚለውንም ሀይል ቢሆን ትልቅ ግንዛቤና ጥንቃቄ እንዲያደርግ የሚያሳይ ነው። አሁን የኢትዮጵያ ህዝብ ወደ መቶ ሚሊዮን እየተጠጋ ነው። ይህንን ህዝብ ማስተዳደር ቀላል አይደለም። ከባድ ኃላፊነት ነው። ከባድ ሸክም ነው። ይህንን ሸክም ደግሞ እንደ ቀላልና እንደ ልጆች ጨዋታ፣ እንደ ድራማ ማየት የለብንም። አመኔታ የሌላቸው ምርጫዎች ማካሄድ እንደገና በሁለተኛና በሶስተኛ ከፍተኛ ወሩ እሳት ለማጥፋት ከዚህም ከዚያም መጣደፍ ይሄ ይሄ ሁሉ ይህንን ኃላፊነት በተሸከመ ሀይል በእውነቱ እጅግ በጣም ከባድ እና አርቆ ማሰብን የሚጠይቅ መሆኑን ተገንዝቦ ያለፍባቸውን ጎዳናዎች ማየት፣ ሁኔታዎቹን እንደገና መመርመር፣ አስፈላጊዎቹን እርማቶች በየጊዜው ማድረግ ተቃዋሚውም ቢሆን ዘለቄታ ያለው ለውጥ የሚያገኘው ምናልባት መሰባሰብ ሲጀምር እንዲሁም ደግሞ የሚጠይቃቸው ጥያቄዎች ከዛሬ አስር አመት ከዛሬ ሀያ አመት ከዛሬ ሰላሳ አመት በኋላ ምን ያመጡልናል? የሚሉትን ዛሬ ባለችው በእለቷ ጥርፊያ ሳይሆን እና አማራጮች አሉ። አማራጮቹ ግን በትክክል ሊመረመሩ ይገባል። መጀመሪያ ነገር ይሄ አሁን የያዝነው ሁኔታ በእውነቱ የት ያደርስናል? መጨረሻችን ምን ላይ ያደርገዋል? ነገሩ የተበላሸ የት ላይ ነው? ይህንን መንግስትም እራሱን በትክክል ሊመረምር ይገባል። ምናልባት ይሄ የያዘው አጀንዳ ስልጣን ለመውጣት አስችሎት ይሆናል። ምናልባት ሀያ አምስት አመት ለመግዛት አስችሎት ይሆናል። የሀገሯን ቀጣይነት ለማድረግ ማረጋገጥ ግን የማያስችል መሆኑን አሁን ካልተረዳ መቼም መቼም ይረዳዋል ማለት አይደለም። ህዝቡም ቢሆን ይህንን በየአካባቢው ያለበትን ብሶት፣ በየአካባቢው ያለውን ግፍ በምን ሁኔታ እንወጠዋለን? አሁን የምንከፍለው መስዋዕትነት የተሻለ ውጤት እንዲያመጣ እስበስ የተሻለ እንዲያገናኘንና እና እንዲያፋቅረን። ምክንያቱም በእውነቱ በየጓዳውና በየ እንትኑ የሚካሄደው ትግል ሁሉም ሊጠቀምበት ወደሚችል አቅጣጫ የማያመራ ከሆነ እንደገና ሌላ ዙር ደግሞ ሌላ አዳል ሊገባ ነው ማለት ነው እና ይሄ አሁን ያለው ሁኔታ ይህንን እንድናይና እንድንመረምር ምናልባት የሰጠን እድል ሊሆን ይችላል። በአግባቡ ከተጠቀምንበትና የተሻሉ አማራጮችን ከወሰድ ምናልባትም ችግራችን ቀለል ሊያደርገው ይችላል። የሚጠይቀን ዋጋም ይህን ያህል ብዙ ላይ ላይሆን ይችላል። ይህንን ማጤን ከተሳንን መንግስትም ደግሞ ያለበትን ኃላፊነት በጊዜው ተረድቶ ዘላቂ ለሆኑ ጉዳዮች ራሱን ካልከፈተ በስተቀር በእውነቱ ያች ሀገር የሚጠብቃት ከፍተኛ አደጋ ነው። ዶክተር ሽመት አመሰግናለሁ። ወደ ዶክተር ዳንኤል ልሻገር። ዶክተር ዳንኤል ከዚሁ አሁን ካነሳነው ነጥብ ገፋ አድርገን እንቀጥል እና ምን አይነት ለውጥ ምን አይነት መሻሻሎች ሊመጡ ይገባል? አሁን የሚታዩትም ሆነ ሊከተሉ የሚችሉ ህብረተሰቡን ጨምሮ በተለያዩ ክፍሎች የሚደረጉ ሌሎች እንቅስቃሴዎች ወዴት ይወስዳሉ? አሁን ካሉበት አዝማሚያ ይሄን አይነት ነገር ሊያመጡ ይችላሉ። አዎንታዊም አሉታዊም ሊሆን ይችላል። ምንስ አይነት ነገሮች ከግምት ይገባሉ? የሚለውን ጨምረው እሺ በጣም አመሰግናለሁ እድል ስለተባለው በመጀመሪያ በጥያቄ መልክ ላቀርብ እፈልጋለሁ። ይኸውም መንግስት ምን ይላል? ስለዚህ ጉዳይ የመልካም አስተዳደር ጉድለት ነው ነው። ይሄ ትክክል አይደለም፣ ትክክል አመለካከት አይመስለኝም። ፖለቲካዊ መልስ ነው የሰጡት። ማድረግ ያለባቸው ችግሩን በቀጥታ መጋፈጥ። እንዴት ነው የሚጋፈጡት ዶክተር ዳንኤል? በመጀመሪያ ነገር ችግሩን ማመን። ዋናው ችግር የክልልና የመሬት ነው። ለምሳሌ ወልቃይ ጠገዴ የማንነት ጥያቄ ይላል ሰው፣ ኮንሶ የማንነት ጥያቄ ይላል። ይሄ ከምን የመጣ ነው? በዘር መከፋፈል የፈጠረው ችግር ነው። ኢትዮጵያ አስራ ሶስት ክፍለ ሀገሮች አሏት፣ ወደ አምስት መቶ ወረዳዎች አሏት፣ ወደ መቶ ምናምን አውራጃዎች አሏት። እነዚህ ነገሮች መታጠፍ አልነበረበትም እና እሱን ወደ ዘጠኝ ክፍለ ሀገሮች አዞ እና ምን መጣ? ሁሉም ለመሬት መታገል ጀመረ መብቱን ትቶ ስለ መሬት ይሄ እኔ ነው ይሄ እኔ ነው ይገባኛል። እና ይሄንን በዚህ ሊገፉው አይችሉም። ይሄንን መገንዘብ አለባቸው። ስለዚህ ክልልና የመሬትን ጥያቄ እንዴት ነው የምናስወግደው? ምን አይነት እርዳታ እንጠይቃለን? ከተማረውም ፖለቲካውም ድርጅት ምንድን ነው ማድመጥ ያለብን? አንድ ፍንጭ ሰጥተዋል ጠቅላይ ሚኒስትሩ። ሳዳምጥ ገበሬው ላይ መጫን አንችልም ከእንግዲህ በኋላ ብለዋል። ምን ማለታቸው ይሆን? እሱ ላይ ቢያብራሩ ጥሩ ነው። መሬት ለግል እናደርጋለን ነው? በምን አይነት ለግል የምናደርገው መንግስት ወደፊት ምን አይነት የታክስ ስርዓት ሊኖረው ይችላል? እነዚህ እነዚህን ነገሮች ሊያብራሩ ይችላሉ። እንግዲህ እድል የሚባለው እሱ ነው። ተቃዋሚዎች ምን ይላሉ? አገሪቷን ወደ ዲሞክራሲ እናሻግራለን። ምንድን ነው የሚሉት? አንድ የተጻፈ ጽሑፍ ጠቅሼ እኔ የጻፍኩትንም ሳታጥቀርም አይቻልም። አዎ፣ እና ምንድን ነው የሚሉት? ተቃውሞውን ተካፈሉ። ምን ለማስገኘት ዓላማው ምንድን ነው? የለም፣ የተገለጸ ነገር የለም። ወደ ፈተናው ሊሄድ ፈተና ማለት ምንድን ነው? ይሄ ይሄ ግጭት ኢትዮጵያ ኢትዮጵያን ሌላ ጦርነት ውስጥ ይከታታል ምንድን ነው ይሄ ፈተናው ጦርነት መተላለቅ ጭራሽ አገሪቷን ማጥፋት እናያለን በአካባቢው የሚደረገውን ሊቢያ ውስጥ እናያለን በተለያዩ ቦታዎች እንዲህ አይነት ችግሮች አሉ ስለዚህ መፍትሄው ምንድን ነው መፍትሄው ወደ ዲሞክራሲያዊ ስርዓት መሸጋገር ነው ወደ ዲሞክራሲያዊ ስርዓት ስንሸጋገር ጠላት ዘመድ የሚባል ነገር የለም ሁሉም እኩል ነው ዲሞክራሲ ሁሉንም በእኩል ነው የሚያየው ስለዚህ መንግስት አብሮ እንዲሳተፍ ተቃዋሚዎችም፣ አንድ ላይ ሆነው የምንፈልገው ዲሞክራሲ ነው ወደ ዲሞክራሲ እንሸጋገር ቢሉ ኃይል ይኖራል፣ በራሳቸው መቆም ይችላሉ። ሁሉም ይሄ ሳይሆን ግን ዲሞክራሲ አይጠቃም። ዲሞክራሲ በኃይል አይመጣም። ይሄ መንግስት በኃይል ስልጣን የወሰደው ዲሞክራሲ ሊያመጣ አልቻልም። በዚህ የተነሳ ሌላ መንግስት በኃይል ስልጣን ቢወስድ ዲሞክራሲ አይመጣም። ይሄንን ነው በተለይ በውጪ የምንኖር ትውልድ ኢትዮጵያውያን እኔ አሜሪካዊ ነው ዝግም ግን አገሬ ኢትዮጵያ ነች። ምሁራን የተባሉ የፖለቲካ ድርጅቶች የፖለቲካ ድርጅቶች ማወቅ አለብን ነገር አለ እዚህ ላይ ነው የኢትዮጵያ ምሁራን፣ የኢትዮጵያ አመራር፣ የኢትዮጵያ ልማት ህሊና ሆኖ መቅረብ ያለባቸው በትክክል በሳይንሳዊ መንገድ እና ይሄንን ነው በዚህ መንገድ ነው መፍትሄ አለ። እድል አሁን አለ እድሉ፣ ግን በውይይት በግልጽ እዚህ በተለይ ውጪ ያሉት ኢትዮጵያውያን ያለን ትውልደ ኢትዮጵያውያን ይሄንን ተነጋግረን አንድ አይነት ብሩህ የሆነ ዓላማ ማቅረብ አለብን። ይሄ ነው በተጨባጭና በግልጽ ውይይት መታየት አለባቸው። በእርግጥም እድል አለን ያሉት ዶክተር ዳንኤል እንግዶቼ፣ ዶክተር ዳንኤል ተፈራ፣ ዶክተር ሽመት ሲሻኝና አቶ ፈቃደ ሸዋቀና ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ እና አመሰግናለሁ። ከጥያቄ አሰረ አሉላና እንግዶቹን እናመሰግናለን። አድማጮቻችን ዝግጅቶቻችንን በኢንተርኔት አምሃሪክ ዳት ቪኦኤ ኒውስ ዳት ካም ወይም በእጅ ስልኮቻችሁ ቪኦኤ ሆርን ሞቢ ላይ ማዳመጥ ትችላላችሁ በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚያ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ተከታተሉን። የሙዚቃ ቃና ይከተላል። ጽዮን ግርማ ነች አዘጋጅና አቅራቢዋ። እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ ለማምሸት ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ስቱዲዮ ውስጥ የሚገኘው ጽዮን ግርማ ነኝ የዛሬው የሙዚቃ ግብዣ ሳምንታቸውን በፍቅር ላሳለፉ ቀጣዩን ጊዜም በፍቅር ለማሳለፍ ለተዘጋጁ አፍቃሪዎች ብቻ የመረጥኳቸው ዜማዎች ናቸው። የሙዚቃ ቃና የፍቅር ሳምንት ብዬዋለሁ። የፍቅርን ዜማ እንዲያቀነቅኑ የመረጥኩት ደግሞ እንስት ድምፃውያንን ነው። የሩሲያ ተወላጅ የሆነችውና የእንግሊዝ ዜግነት ያላት ድምፃዊ፣ የዘፈን ግጥም ደራሲ እና ሙዚቀኛ የሆነችው ኬቲ መለዋ አይ ክራይድ ፎር ዩ በማለት የተጫወተችው ዜማ የመጀመሪያ ምርጫዬ ነው። የኬቲ ይህ ዜማ በኤሌክትሪክ ያልታገዘ የተለያየ ሙዚቃ ቃና ያልተጨመረበት በተፈጥሮ የመርገብገብ ባህሪው ድምጽ ማውጣት በሚችል መሳሪያ የተቃኘ አኩስቲክ ዜማ ነው። እሪታ ጩኸቴ አንተን ለማግኘቴ ከታላቁ ሰማይ በዚህ እጅ ምድር ላይ ስንጉ ቁንጅና ያላቀል ሲነጠኝ አይኖቼ ከፊት አልነቀል ሲሉኝ ሌሎች በአጠገብ ሳይደናቀፉ ካስማቱ ከእጅ ቆንጠር አርገው ሲያልፉ ለንግናንተዬ የዱር ጽጌ ረዳ የዱር አበባዬ ለምን እንደሆነ እንዲህ የሚሰማኝ መቼም አይገባቸው፣ መቼም አይረዱኝ። ትለናለች ኬት አይ ክራይድ ፎር ዩ በሚለው ዜማዋ Lies beneath the shade. It struck me so violently when I looked at you. But others pass, they never pause to feel that magic in your hand. To me, you're like a wild. i became a fool የኬቲን ዜማ ነበር ያደመጥነው። ድምጸ መረዋ ካናዳዊት ድምጻዊ ሴሊን ዲዮን ዜማዎቿ በሙሉ በፍቅር ቃላት የተሞሉ ናቸው። ሴሊን ዲዮን በዚህ ወር ከአስራ ሁለት አመት እድሜዋ ጀምሮ የምታውቀውን የትዳር አጋሯን በሞት ተነጥቃለች። ፓወር ኦፍ ላቭ የተሰኘው ስራዋ ቀጣዩ ምርጫዬ ነው። የማለዳ ፍቅር በሽቅሹቅታ ቃሎች መውደድ ልብ ሲያሞቅ ለተቃቀፉ እጆች ሁሉም አለፈና እንዳፍታ ሽፍታ ወናዎቹ አይኖችህ አልሞላ ብሏቸው የፍቅር ትዝታ እያለች ትቀጥላለች። the power of love በሚለው ዜማዋ A love that I need. the power of love katse nyowia silindion zema i love you always forever wodemilia dona live with zema namun 1973 ዓ.ም የተወለደችው እንግሊዛዊቷ ድምፃዊ አይ ላቭ ዩ ኦልዌይስ ፎርኤቨር በሚለው ዜማዋ ጊዜ የማይገልጠው ዘላለማዊ ህልም ባይኔ ድቅን ይላል። ትርጉም አልባ ጭጋግ ዙሪያ ይንከቦኛል። ብርሃን ፍለጋ ልቤ ይኳትናል። በጭጋጉ መሃል ጠይሞን ገላህን በምናቤም ቢሆን የነካው ሂለታ ጨለማው ይጠፋል፣ ፀሐይ ትወጣለች፣ አደይ አበባዎች ይፈካሉ ከደጅ ትላለች። እስቲ ይህን ዜማ አብረን እናዳምጣው። ሰዎች አልወጣሁም። እንግሊዛዊቷ እንስት አቀንቃኝ ሊዮና ሊዊስ ብሊዲንግ ላብ ስትል ያቀነቀነችው ዜማ ተከታዩ ምርጫዬ ነው። የፍቅር አለንጋ ገረፈኝ ዘንድሮ ባንዳል በቃኝ ብሎ ደጋግሞ ደጋግሞ አይ ፍቅር አይ ስቃይ ልቤን ከረቸምኩት ደስታን አገኝ ብዬ ለምንስ ልቃትት? አለም ፍቅር በቃኝ እያልኩ ሳመነታ ዛሬ ሳንተን ሰጠኝ ደግሞ ተስፋ አላደርግ ላልወድ ላላፈቅር ተከርችሞ ሳለ ልቤ ተስፋ ቆርጦ ደግሞ አንተን ላከብኝ ይኸው ሜዳ ገባው ደግሞ ላበድ ነው ወይ በፍቅር ተነካው። That's yeah. am ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ፕሮግራም ነው። ሂሮ የማሪያ ኬሪ ዜማ ነው። አብረን እናዳምጠው። እዚህ ላይ ገታ ላድርግና አንድ ሌላ ሙዚቃ አልጋብዛችሁ። የእኔ ምርጫ ነው። በጣም የምወደው ዜማ ነው። ራቸል ፕላተን ፋይት ሶንግ ትላለች። ዚስ ኢዝ ማይ ፋይት ሶንግ፣ ራቸል ፕላተን Into motion, like how a single word can make a heart open. I might only have one match, but I can make an explosion. And all those. ቃና ፕሮግራም አድማጮች፣ ሌሎች በርከት ያሉ ዜማዎች ላስደምጣችሁ ዝግጁ ነበርኩ፣ ነገር ግን የተመደበልኝ የአየር ሰዓት በመጠናቀቁ ለመሰነባበቻ የዊትኒ ሂውስተን አይ ዊል ኦልዌይስ ላቭ ዩ ን ዜማ ጋብዤ ልሰናበታችሁ። ደህና ደሩ። Begin your way, so I'll go. But I know I'll think of you every step of the way. And I uh, will love you. Will love you, you, my darling, you. The sweet memories. That is all I'm taking with me. So goodbye, please don't cry. We both know I'm not what you you need. አድማጮች ለምሽቱ ያሉንን አርዕስተ ዜናዎች አሰምተ እንሰናበት። ኢትዮጵያ ውስጥ የተከሰተው የምግብ ቀውስ ወሳኝ ደረጃ ደርሷል ሲል ሴቭ ዘ ችልድረን የተሰኘው ዓለም አቀፍ የግብረሰናይ ድርጅት አስጠነቀቀ። ለሀምሳ አመታት ያህል በሀገሪቱ ተከስቶ የማያውቀው ከባድ ድርቅ ያሳደረው ተጽዕኖ በሚቀጥሉት ሶስት ወራት እጅግ ስለሚባባስ የዓለም አቀፉ ማህበረሰብ ምላሽም ወሳኝ እንደሚሆን ህጻናት አድን ድርጅት አስጠንቅቋል። በከባድ ሁኔታ ለተጋለጡት ለመድረስ ብዙ ተሰርቷል። ይሁን እንጂ ለጋሾች የጀመርነውን ስራ ዳር ማድረስ ይኖርብናል ሲሉ የህጻናት አድን ድርጅቱ የኢትዮጵያ ዲሬክተር ጃን ክራም ለጋሾችን ተማጽነዋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የአውሮፓ ጉብኝት ቀደም ያለውን እቅዳቸውን በአጭሩ አድርገው ይመለሱና በመጪዎቹ ቀናት ፖሊሶች በአድፍጦ አጥቂ ጥይት ወደ ተገደሉባት ወደ ቴክሳሷ ዳላስ ከተማ ይጓዛሉ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጅ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበርንላችሁ በንጉሱ ታምሬና በሌሎች ባልደረቦቼ ስም እሰናበታለሁ። ትዝታ በላቸው ነኝ። ሰላም በደናደሩ።